ሰላም፣ ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያቸው አመሻለሁ። የዛሬ መሰናዷችን የሚጀምረው ከአንዲት የስዕል ባለሙያ ጋር በመተዋወቅ ነው። ሰላማዊት ገብረ ጻድቅ የስዕል ጥበብን ከመማሯ በፊት ሕግ ቀጥሎም ደግሞ አካውንቲንግ ተምራለች። ኑሮን ለመግፋት የያዘችው ሥራ ግን ደስታ ነፍጓት እንደቆየ ትናገራለች። ቅጠሎችን በመጠቀም በምትሠራቸው ስዕሎች እውቅና ማግኘት ችላለች። አሁን ላይ ሰላማዊት አብዛኞቹ ስዕሎቿም ሰብአዊ መብትን፣ የሴቶችንና ሕፃናትን መከራ እንዲሁም የሰው ልጅ ከአካባቢው ጋር ያለውን ቁርኝት የሚያስቃኝ እንደሆነ ነግራናለች። ኤደን ገረመው ከሰላማዊት ጋር አጭር ቆይታ አድርጋለች። ሰላማዊት ገብረ ጻድቅ እባላለሁ። ገና ሁለት ዓመቴ ነው ወደ ሰአሊነት ከተዘዋወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጭ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ ባቃተኝ ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉልታይም ሰአሊ ሙያ ውስጥ ያለው ሰአሊ ነኝ ማለት ነው። በጣም ይገርማል። ለሁለት አመት ለሰራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉን ጊዜ ሰአሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትይ ምን ማለትሽ ነበረ? ስራ ላይ በነበርኩበት ሰአት፣ በተለይ ሶሻል ወርከር በነበርኩበት ሰአት ብዙ አላወራም። ልክ ግን ለማውራት አፌ ሲከፈት ስለ ስዕል ብቻ ነው የማወራው። በዛ ነው እዛ አብረኝ የሚሰሩ ሰዎች የሚያውቁት ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት ሁላ እዛ ድረስ። ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረ። እና እሱን ለመወሰን ረጅም አመት ፈጀብኝ። ተወኩት። ግን መኖሪያ ግዴታ ስራ ተቀጥሬ መስራት አለብኝ። መተዳደሪ ማስተካከል፣ እራሴን መቻል አለብኝ ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው አይን ውስጥ እች ልጅ ሁላ ትምህርት ተምራ ልትተው ነው የሚለው ቅሬታ አፋቸውን አውጥተው አይነግርሽም። ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝ ና ስዕሉ እኮ ነው የጎዳሽ ሁላ የሚል ነው። አፉን አውጥቶ ያለውም ሰው ሁላ እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው። አሁን በቃ ይገንጥለኝም። ምናልባትም በዚህ ፕሮፌሽን ሰክሰስ ፉል ሆኛለሁ ብዬ አይደለም። እውነታውም የጀመርኩት ጠዋት ተነስቼ አንድ ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን እናርግ፣ እሱን በማድረግ የሚገለኝም ከሆነ ይግደለኝ ብዬሽ ነው የገባሁበት የነበረው። እና የሚገርመው እንደዛ ሆኖ ሁሉን ነገር ትውብ ታርገሽ ሙቪ ጊዜሽን ስትሰጪው እሱ ወዲያው መልስ ሰጠኝ። መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። በቃ ሁሉን ነገር እርግጥ ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው የሚያስበው ስለ ብቻ ብር የለኝም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩ። በዛ ነው ወታግዬ ታግዬ ወደዚህ የገባው ህቅ አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደጎደለኝ ነው የሚያየኝ። ይ ህብረተሰቡ የለመደው አይደል ቤት፣ ትዳር፣ መኪና ይሄ ምንድን ነው? ቁሳዊ የሆነ እይታውን እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላት የሚለኝ ለስዕሉ ቦታ ማዘጋጃት የማስበው የኔ አሁን ሀሳብ። በዛ ውስጥ ደግሞ ከሰማይ እየመጣሽ የሚመስለውም ደግሞ ማህበረሰብ ታገኛለሽ። የሚገርምሽ እንግዲህ ታዳጊ ሳለሽ በጣም አይተሽ የወደድሽው የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሰአሌ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትሆን ትውስታለሽ? አዎ ሰዓሊ ከሆንኩ በኋላ ነው ግን ሰዓሊውንም ያወቅኩት ሰዓሊም እንደሆነ በልጅነቴ የውጭ ሰዓሊ ነው ቫንጎ ዱሳልና የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ ገና ሀይ ስኩል ተማሪ ነኝ ስዕል መውደዴና መመነጫጨሬን እንጂ ወደፊት ሰዓሊ ሆናለሁ የሚለውንም ራሱ አላውቀውም። ልሆን የምችላለሁ የሚለውን ግን ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰዓት ነው ያን ያየሁት የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን ክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰውዬ ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም፣ ኦሪጂናል ፓተርን፣ ሌላም ፓተርን አለኝና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ አስር አመት ወይ አስራ ሁለት አመት አካባቢ ሸራተን የአርት ኤግዚቢሽን ነበረ እና ያሬድ ኦሊቭ የሚባል ልጅ አለ። የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። የሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው ያስወሰነኝ፣ የልጁ ስዕል። ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮቹ አብራሪላቸውና ከዛ በዛ መልኩ ደግሞ ራስሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጭ የቻልሽበትንም መንገድ አስረጅልኝ። አሁን ሰዓት የምሰራው ቅጠሎችን በመደርደር ነው ይባላል ቴክኒክ። ቅጠሎችን በመደርደር የሚሰሩ ስራዎች ናቸው እና ይህን ቅጠሎችን አጋጣሚ ሆኖ ከጭን ሳስተምር ለነሱ ምሳሌ ለመስጠት በጣም በነሱ ቋንቋ ለማሰብ ና ሲምፕል ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው ከዛን ቀን ጀምሮ የቅጠል ህይወት ከኔ ጋር ተገናኘ። ከዛ ስለ ቅጠልም ማንበብ ጀመርኩ። ያቺ ያነሳኋት አንድ ቅጠል ነው ወጣቤ ከዛፍ ላይ በጭቅ የወጠ የገባሁት እና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ተዲስ ግኔማ ጉብሬላ ሮብስታ ትባላለች። ለእኛ ሀገር በተለመደ የሀር ኦክ ዛፍት ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት ከእኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን። የሰው ሬት የሂማን ሬስ የሚባለው የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት። እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፍት ምን እናት እናያደርጋለን። ስሎችሽን እንግዲህ ሳያቸው ህጻናት ልጆች፣ ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለው አበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ማዘናቸው የሚታወቅ ያለበት ሴቶች ይታያሉ። ና ሴቶችና ህጻናት ላይ ደረሱ ምትያቸው የትኛው ነው? ጎልቶ የተሰማሽ የትኛው ነው? አውጥተሽ ልታሳይ ሞከርሽው? ብዙ ጊዜ ሚዲያ ምንም በምትከፍችበት ሰዓት ዜናዎች ይመጣሉ፣ ሴቶች እንደዚህ እንደዚህ እያሉ። አንዳንዴ ሴቶችም ኢንተርቪው ይደረቃሉ። እሱም እያዳመጥኩ እንዳለ እኔ በሆን ምንድን ነው መሆነው እምል ነው። ግን ሁሌ የሚሰማኝ በዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገዘገዙ እንደኖሩ ነው የሚሰማኝ እኔ በሆን ከስር ጀምሮ እየበላኝ ያለ ነገር ነው ብዬ ነው ማምነው እና አሁን በዝች በሁለት አመት ኢትዮጵያ ሆስፒታል ልሽ አልችልም አለም ላይ አለም እየተረበሸችን ያለችው በየቦታው ስደት፣ ጦርነቱ እኛ ሀገር ደግሞ ስፔሲካሊ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀሉ በጣም እየበዛን ያለው እና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሴቶቹና ህጻናቶቹ ናቸው። ስለዚህ ያን ቆመው ራሱ ሲናገሩ ስትሰሚያቸው የነሱ ሀገር የእነሱ መጎዳት እያንዳንዳችንን እንደ ሴት ሆነን ካልነካት አንድ ምኑም ሰው ሆንን። ህፃናቶቹ ደግሞ ህፃናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህፃናቶችን ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህፃናቶች አይናቸው ውስጥ ነው ስሜታቸው፣ ተባፋቸው አይነግሩሽም። እና አሁን በየቤቱ ዜና ተከፍቶ ጦርነት ጦርነት ሲባል አንድ ሰሞን በእኛ አዝነው ነው የሚያዩን እና አይናቸውን ብቻ በዚህ በቀጠል ውስጥ እየሰራሁ ያለሁት ህጻናቶቹን በዛ ምክንያት ነው። በቅርብ ጊዜ በተከታታይ የተለያዩ አውደርኤዎች ላይ ተሳትፈሻል፣ በቡድንም በብቻሽም። እና አሁን ደግሞ የወርቃማ ቅጠል የተሰኘ አውደርኤ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል? አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ ሰላሳ ስድስት አካባቢ የሚሆኑ ስራዎች ናቸው የቀረቡት በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርዕስ የሰጧቸው የሴቶቹና የህጻናቶቹን ህይወት ነው። እናቀው ያላደገ ልጅ እኛው ምንድን ነው? የወደፊት ተስፋችን ነው፣ ወርቃማ ቅጠላችን ነው። ወርቃማ ቅጠሏን ደግሞ ካልተንከባከብናት፣ ሁላችንም ወደዛ ወደዚህ ከበጫጨቅናት፣ እሷም ድጋሚ አትበቀልም፣ ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑን ወርቃማ ቀጠለዋ በሚል እነሱን መከባከብ እና መያዝ ካልቻለን የኛ ተስፋም የወደፊት እጣፋንታችን በጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር አመት ከሀያ አመት በኋላ አይደለም ከመቶ አመት በኋላ ማሰብ መቻል አለብን። እና ያንን ለማሳየት ነው የፈለግኩት። እና ኤግዚሽኑም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበር የተካሄደው። እንደ ሰአሊ እንግዲህ ብዙ መልእክቶችን እያስተላለፍሽ ነው። ስዕሉ ለልብሽ ሙላትን ሰጥቶታል። እና ምንድን ነው እሱ በቀጣይ ማድረግ የምትፈልጊው? ምን አይነት ነገሮች ላይ አተኩረሽ የምትሰር ይመስልሻል? በቀጣይም ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን፣ ንግግር የሚፈጥሩ ነገሮችን በመስራት ነው። ሀሳቤ እሱ ነው። ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል ዓለምን ካነጋገረችልኝ ያኔ እፎ የላለው ብዬ አስባለሁ። ምኞቴ እሱ ነው። ሄጂ ሄጂ ኮዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌን አላቆምም። እሺ። ሰላማዊት ገብረ ጻድቅ ከአሜሪካ ድምፅ ከጋቢና ቤ ጋር ስለነበረች ቆይታ አብዝቼ ነው የማመሰግነው እኔ። እሺ አድማጮቻችን ከአሜሪካ ድምፅ የሚተላለፈውን ጋቢና መዝናኛን ነው እያዳመጣችሁ የምትገኙት። እዚህ ላይ የሙዚቃ እረፍት እንውሰድ። ቆየት ብለው የተሰሩ ነገር ግን በድጋሚ ተቀናብረው ለአድማጮች እንዲቀርቡ ከተደረጉ ሙዚቃዎች መካከል አንዱን ልጋብዛችሁ ነው የአሸናፊ ከበደን ተማመን ነው የተሰኘውን ሙዚቃ በ1990ዎቹ ውስጥ ለመጀመሪያ ጊዜ ለአድማጭ የቀረበው ይህ ሙዚቃ በትናንትናው ዕለት አዲስ ቪዲዮ ተሰርቶለት بما حبره يمدي በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ ደስ ብሎናል። በመቀጠል በዚህ በሰሜን አሜሪካ የኢትዮጵያውያንን ባህልና ትውፊት በማስተዋወቅ እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በማስተባበር እውቅ ከሆነ ሰው ጋር ያደረኩት ቆይታ ይደመጣል። የዛሬ እንግዳይ በተለይ በዋሽንግተን ዲሲና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩ ኤስ ኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያውያን በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዲህ አድርጌ ጋብዣዋለሁ እንግዳይ ተስፋሁን የተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከኛ ጋር ይቆያል። ተስፋሁን እንኳን ወደ ስርጭታችን በሰላም መጣ። ሰላም ቪዎች እኔም ስለጋበዛችሁኝ አመሰግናለሁ። ይህን ብትሰጠኝ እድል በድጋሚ አሁንም አመሰግናለሁ። እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል ማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን። ልክ ነው። እንግዲህ እዚህ ሀገር መጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ ወደ ማህበረሰባችን ለመውሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ ሀገራችን ላይ ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት ያ አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስም አንችልበት ደረጃ ስለሚሆን በሙያ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ ሙያ እንድገባ ያደረግኝ እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢትና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው? ፋይዳቸው ሁልጊዜ አንድ አገር የማህበረሰቡ አስተዋጽኦ ነው። እንግዲህ ሀገር እንዲሆን የሚያደርገው እና ሁሉም በየተሰማራበት ስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዚያ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል። እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚዩኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ፣ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው። እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ ሆኑ ታዳጊ ኢትዮጵያውያን ህጻናት፣ ኢትዮጵያውያን ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እንድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተክሩ ናቸው? ልክ ነው። ብዙ ጊዜ የሚስ ኢትዮጵያዊ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ የህክምና የአንዴም ቪዮ ራሳችሁ መጣችሁ የቀረፃችሁት አንድ ኮንቴነር የሚሆን እቃዎች ልከናል። ሞ የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች ወጣት እናቶች ወደ መቶ ሰባ ሁለት የሚኖሩ የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረተ በጎ አድራጎት ድርጅት ከመቶ ዘጠና በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያት ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል ገዛ ተደርጓል አሁን ደግሞ ትኩረት ለሴቶችና ለህፃናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን ከመረዳቱም ጀርባ ደግሞ ያን ኦርጋናይዜሽን ምን እንደሚሰራ ምን እያደረገ እንደሆነ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለዳሁ ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ ሜካኒዝሞችን እንሞክራለን። በሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ መፈናቀሎች ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄዶ እንደዚሁ በዛ ላይ ወደ ሶስት መቶ ምናምን ከሶስት መቶ ሺህ ዶላር በላይ አሰባስበን ባይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ። ግን ከዚህም በላይ ያው መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስት መቅረፍ እንኳ ባንችል፣ መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። እዚህ እንግዲህ መሰል ዝግጅቶችን በማሰናዳት ሂደት ውስጥ ከበርካታ ትውልደ ኢትዮጵያን ወጣቶች ጋር የመስራት አጋጣሚውን ያገኝ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከእነዚህ ከነዚህ ወጣቶች ጋር ባደረግከው ቆይታና እንዲህ ሀሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል? እሱ ነው ዋናው። ትልቁ ነገር ደግሞ ይህንን ወጣቱን ጀኔሬሽን ለምሳሌ ሚስ ኢትዮጵያ ሴ ዓላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦ እና ውጫዊና ውስጣዊ ቁንጅናቸውም ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ በባህላቸው እንዲኮሩ፣ ሁለተኛ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት እርስ በእርስ በማወዳደር አንዱ አንዱን በማየት አርአያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት፣ ለምሳሌ አንድ ኮንቴነር ዕቃ ፓክ አድርጎ አዘጋጅቶ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጠው ያንን ማድረግ ቀላል ነገር አይደለም። ይሄ እንግዲህ የእነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው እና አሁን ባለፉት ሁለት አመት በተለይ የኮቪድ መጡ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራ ናቸው ሰዓት ፈቃደኛ ሆኖ እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል። እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ በአልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎችና የተለያዩ ፈተናዎች ይኖራሉ። ምን አባይት ፈተናዎች የምንላቸው ምንድን ናቸው? እንዴት ስታደርጋችሁ ፈታችኋቸው በዓመታት ጉዟችሁ ውስጥ? እርግጥ ነው እንዳልከው ነው። ምንም ነገር ቀላል ነገር የለም። እስፔሻሊ የአሜሪካን ሀገር ታይም በጣም ቫሊው ባለበት ሁኔታ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ እንዲ ቮለንተሮች ወጣቶች ያንን ነገር ለመስራት የሁሉም አስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች፣ እንደገና የንግዱ ማህበረሰብ፣ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል ግን ታይም ማነጅ አድርጎ በሚፈለገው ሰዓትና የሚፈለጉ ጊዜ ሰዎቹን ለማምጣት የራሳቸው የህይወት ውጣ ውረዶች አሉ። የስራ ጉዳይ አለ። እነዛ እነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው በጊዜ ሂደት ነው። የምናደርገውን ነገር ስናሳያቸው፣ በተኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፊኬት በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮለንተር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል። እና እሱን እሱን ሀገሩ በሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላልን እንዲሆን ባያደርጉትም ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋል እና እኛም ደግሞ የምንሰራውን የግድ ለዛ ለረዱን ሰዎች ምን እንደተደረገ እንዲያዩት የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን። መልካም ተስፋውን። ከመለያየታችን በፊት በቅርቡ ቴስት ኦፍ አፍሪካ የሚል ትርኢት ለማሰናዳት እየተንቀሳቀስክ ባለበት ሰዓት ነው ያገኘው። የዚህኛው ትርኢት ትኩረትስ ምንድን ነው? ምን ምን ነገሮችን ለማድረግ አስባችኋል? አዎ አሁን እንግዲህ ቴስት ኦፍ አፍሪካ በኢትዮጵያን አዲስ አመት ዋዜማ ና በአዲስ ዓመት ቀን በዚህ በቨርጂኒያ የሚካሄድ ትልቅ ባዛር ነው። አንደኛ አሁን ባለው የኢኮኖሚ ብዙ ጣውረዶች የንግዱ ማህበረሰብ በተለያየ መልኩ የተጎዳበት ነው። አንደኛ። ሁለተኛ ደግሞ በጋራ በመቆም አብሮ በመስራት አብሮ የሚፈለገው ነገር በማድረግ ያለውን ችግር በተወሰነ መጠን ይቀርፋል በሚል እና አገርንም ባህልንም ከማስተዋወቅ አንጻር ትልቅ መርታ አለው በሚል የጥቁር ቢዝነሶችን ወደፊት ለፊት መጥተው በጋራ ሆኖ ራሳቸውንም ጠቅመው ማህበረሰባቸውን የሚጠቅሙበት በዛው አጋጣሚ ደግሞ ስለ ባህላቸው፣ ስለ ድርጅታቸው የሚያስተዋውቁበት አዲስ ዓመትም የሚከበርበት በሚል ጥቁሮችን አሪያ በመሆን ሁሉንም የኢትዮጵያንን ብቻ ሳይሆን መላው አፍሪካን እና ሌሎችን ጥቁሮችን በማሰባሰብ በጋራ የሆነ የሁለት ቀን ትልቅ ባዛር ነው። ያው እንደሚታወቀው ስፕሪንግፊልድ ትልቁ ሞል ነው በቨርጂኒያ ውስጥ የሚገኘው። እነሱም ይሄን ሀሳባችንን ተቀብለው በጋራ በሰፊው እየተንቀሳቀስን እንገኛለን። እጅግ በጣም አመሰግናለሁ። ተስፋውን አዱኛ የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋራህን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንል። እኔም ቪኦኤን ሁልጊዜ የምናደርጋቸውን ነገር እየተከታተላችሁ በማቅረብ ሕዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። አሁንም በሚዘጋጀው ዝግጅት ቴስት ኦፍ አፍሪካ አት ኢትዮጵያ እንዲሄድ በሚለው ዲሴምበር ሴፕቴምበር ቴን እና ኢለቨን ሁሉም ሰው መጥቶ ባህሉን ድርጅቶችን በመደገፍ አስተዋጽኦ እንዲያደርግ ጥሪ ያቀርባለሁ። በጣም አመሰግናለሁ። መልካም ቀን አንዷንጫለኔ አንዷንጫለሱ የጤናችን ነው ጽዋውም የሚነሳ እየተባባል ሀሳብ ብንረሳ ሙዚቃ ውደርቱ እስክንነሳ አንዷንጫለኔ አንዷንጫለሱ የጤናችን ነው ጽዋው የሚነሳ እየተባባል ሀሳብ ብንረሳ ሙዚቃ ውደርቱ እስክንነሳ። ሰዎቹን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ቅንብሩ ደግሞ ኤልያስ አስማረ ነበርን። በምሽቱ አብረናችሁ ቆይ ነው። የሳምንት ሰው ይበለን። መልካም ጊዜ